voice of America. የተጠናቀቀ ያለው 2010 ዓ.ም ምህረት የተለያዩ ዲፕሎማሲያዊ ስኬቶች የተገኙበት ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች በሰጡት መግለጫ ከኤርትራ ጋር የተፈጠረውን ሰላምና በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ጋር የተካሄዱ ውይይቶችን በማሳያነት ጠቅሰዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ቀደም ሲል ያሳለፈውን ኢትዮጵያ የሰብአዊ መብቶችና የተጠያቂነት ሕግ ኤችአር 128ን ከቀረጹትና እንዲጸድቅም ሲከራከሩ ከነበሩት ከህዝብ እንደራሴው ክሪስ ስሚት ከነገ ጀምሮ በኢትዮጵያ የሚያደርጉትን ጉብኝት በተመለከተም በሰነዱ ውስጥ የተጠቀሱት አብዛኛዎቹ ጉዳዮች ባለፉት ወራት ምላሽ አግኝተዋል ብለዋል ቃል አቀባዩ። የውጭ ጉዳይ ሚኒስቴርን መግለጫ የተከታተለው እስክንድር ፍሬው ተከታዩን አጠናቅሯል። 2010 እየተጠናቀቀ የዓመቱ ክንውኖችም ወደኋላ እየተቃኙ እየተገመገሙ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ የሰጠው ጋዜጣዊ መግለጫም ከጥቂት ሳምንታት በኋላ አሮጌ የሚባለውን የ2010 ክንውን የገመገመበት ነው። የሚኒስቴሩ ቃል አቀባይ አቶ መለስ ዓለም እንዳሉት እየተጠናቀቀ ባለው ዓመት በርካታ ዲፕሎማሲያዊ እድሎች ተመዝግበዋል። የ2010 ዋና ዋና ስኬቶች በሚል ከጠቀሷቸው መካከል አንዱም ከኤርትራ ጋር የተፈጠረው ሰላም ነው። ተስፋ ተቆርጦበት የነበረው የሰላም ሂደት ነፍስ መዝራቱን ከዚያም አልፎ መሳካቱን ያብራሩት ኢትዮጵያ ከውጭ ግንኙነት አንጻር ለረዥም ጊዜ ትኩረት ሰጥታበት ስስራ የቆየው የኤርትራ ጉዳይ ዓለም የዘነጋው ጉዳይ መደርደሪያ ላይ የዋለ ፋይል ተብሎ ሲነገር ነበር በብዙ ተንታኞች በኩል። ያ ፋይል እልባት አግኝቶ አንድ እርምጃ የሄደበት ዓመት የ2010 የበጀት ዓመት ነው። ከኤርትራ ጋር ያለው የድንበር ጉዳይ በአልጀርሱ ስምምነት መሰረት በድንበር ኮሚሽኑ ውሳኔ መሰረት እንዲፈታ ሁለቱ አገሮች መግባባት መድረሳቸው ከሁለቱ አገሮች የዲፕሎማሲ ግንኙነት ባለፈ የአፍሪካ ቀንድን ጂኦፖለቲካዊ የአፍሪካን እንደ አህጉር ያለውን አሰላለፍ የሚለውጥ የዲፕሎማሲ ስኬት ተደርጎ ሊቀርብ ይችላል። ከሁለቱ ሀገሮች በላይ ነው። ከኢትዮጵያና ኤርትራ በላይ ነው። ከአፍሪካ ቀንድ በላይ ነው። ይህ የሰላም ሂደት እንዲሳካ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አስተዋጽኦ ማድረጋቸውን ቃል አቀባዩ አስታውሰዋል። ለቀረበላቸው የሰላም ጥሪ በጎ ምላሽ የሰጡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዋጽኦም ቀላል እንዳልሆነ አመልክተዋል። የደቡብ ሱዳን የሰላም ሂደት መስመር የያዘውም በጠቅላይ ሚኒስትር ዶክተር አብይ አህመድ ሽምግልናና ጫና መሆኑን ተናግረዋል። ወደ ሌሎች የጎረቤት አገራት የተደረጉ ጉብኝቶችንም አንስተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም በስኬትነት ያነሱት የ2010 ሌላ ክንውን በውጭ ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር የተደረገውን ውይይትና ተገኘ ያሉትን ውጤት ነው። በአንዳንድ ወቅቶች መንግስት ላይ የተለያዩ ተጽዕኖዎችን ለመፍጠር የሚሰሩ ወገኖችም ነበሩ። ለረዥም ጊዜ ከሀገራቸው ተነጥለው የቆዩ ፖለቲከኞች፣ የፖለቲካ ውድሮች፣ የሃይማኖት መሪዎች አሉ። ይሄ በውጭ ጉዳይ ሚኒስቴር እና በሚስዮኖቻችንና በአጠቃላይ በመንግስትና ዳያስፖራ መካከል የነበረው ግንብ ጥቁር ግንብ የፈረሰበት አመት ነው። የዘንድሮው ዲፕሎማሲያዊ ስኬት በመጪው 2011 የተሻለ ስራ ለመስራት መሰረት እንደሚሆንም ተናግረዋል ቃል አቀባዩ። ለዚህ ደግሞ በአገሪቱ ያለው የተሻለ የሰላም ሁኔታ አስተዋጽኦ እንደሚያደርግ አብራርተዋል። የተመቻቸው ሁኔታ አንደኛው በአገር ውስጥ ያለው እየሰከነ የመጣ የተረጋጋ የአንድነት፣ የፍቅር፣ የቅርባይነት መንፈስ ነው። ይሄ እዚህ ላይ መጠቀም ያስፈልጋል። ውጭ ግንኙነት በውስጥ ግንኙነት ስለሚመዘን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በዛሬው መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። የኢትዮጵያ የሰብአዊ መብትና የተጠያቂነት ሕግ የሚባለውን ኤችአር 128 የቀረጹት የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚስ በኢትዮጵያ የሚያደርጉትን ጉብኝት አስመልክቶ ከአሜሪካ ድምፅ ለተነሳው ጥያቄ ለምሳሌ ተከታዩን መልሰዋል። ጉብኝቱ በ23 ነው የሚከናወነው። ክሪስ ስሚዝ ኢትዮጵያ በጣም ወዳጅ ናቸው። ኤች አር 128 ሲወጣ የውሳኔ ሀሳቡ ሻምፒዮን ነበሩ። እዛ ውሳኔ ሀሳብ ላይ የተጠቀሱ ጉዳዮች በአብዛኛው እየተመለሱ ናቸው፣ ተመልሰዋል ብሎ ማለትም ይቻላል። ስለዚህ ኢትዮጵያ ውስጥ ከሰብአዊ ሞት አንጻር ከዲሞክራሲ አንጻር ያሉ ድምር ስራዎች አሉ። እነሱን በአካል የማየት እድል የሚሰጣቸው ይሆናል። በተለያዩ የጎረቤትና የባህረ ሰላጤው አገራት የተደረጉ ጉብኝቶች ስኬት ማስገኘታቸው በውጭ ሀገራት በእስር ላይ የነበሩ ኢትዮጵያውያን መፈታታቸውና ሌሎች ነጥቦችም በጋዜጣዊ መግለጫው ተነስተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ